The Voice of America። አሜሪካውያን በፎካካሪና አሻሚ ግዛቶች አሁንም ለይቶ ያልታወቀውን የፕሬዝደንታዊ ምርጫውን ውጤት እየተጠባበቁ ናቸው። ስልጣን ላይ ያሉት ሪፐብሊካኑ ፕሬዝደንት ዶናልድ ትራምፕ ለቀጣዮቹ አራት ዓመታት ይቀጥላሉ ወይስ ዲሞክራቱ ተፎካካሪያቸው ጆ ባይደን ይተኳቸው ይሆን? የታወቀ ነገር የለም እስካሁን። የቪኦኤ የዋይት ሀውስ ዘጋቢ ፓትሲ ዊዳክስ ዋራ ተከታትለዋለች። ድረጀ ደስታ ያቀርበዋል። ትናንት ማክሰኞ ከተፎካካሪዎቹ ፕሬዚደንት ትራምፕና ከቀድሞ ምክትል ፕሬዝደንት ጆ ባይደን አሸናፊው እንደሚለይ ተስፋ በማድረግ በዋሽንግተን ዲሲና ፍሎሪዳ ማያሚ የሚገኙ ደጋፊዎች በየጎዳናዎች ላይ ደስታቸውን ለመግለጽ ተዘጋጅተው ነበር። ይሁን እንጂ ትራምፕም ሆነ ባይደን አንዳቸውም ለፕሬዝደንትነት ከሚያበቃቸው ከ538 የውክልና ድምፆች ውስጥ ማግኘት የሚገባቸውን ቢያንስ የ270 ድምፅ እንኳ ሊያገኙ አልተቻላቸውም። የአሜሪካ ፕሬዝደንታዊ ምርጫ ውጤት የሚወሰነው አብላጫውን የሕዝብ ድምጽ ባሸነፈ ሳይሆን በግዛቶች መካከል የተደለደለውን የውክልና ድምፅ ባሸነፈ ነው። በጆርጅ ሜሰን ዩኒቨርሲቲ የአሜሪካን ፖለቲካ የሚያስተምሩት ጀርሚ ሜየር እንዲህ ይላሉ። እኔ እንደሚመስለኝ ሁለቱም እጩዎች ሀምሳ ሀምሳ ከመቶ እድል አላቸው። በጣም የሚገርመው ነገር ሁሉ ነገር ተመልሶ በ2016ቱ ምርጫ ጊዜ እንደነበረው መሆኑ ነው። አሁንም ተመልሶ በእነኛው ሶስቱ ክፍለ ግዛቶች ላይ ነው ያረፈው ዊስካንሰን፣ ሚሽጋን እና ፔንስልቬኒያ ላይ። ዊስካንሰን፣ ሚቺጋን እና ፐንሰልቬንያ በተለምዶ የዴሞክራቶች ግዛቶች የነበሩ ሲሆን በ2016 ምርጫ ትራምፕ አሸንፈዋቸዋል። ሁለቱም እጩዎች በተለይም ወደ መጨረሻው ላይ በእነዚህ አካባቢዎች በርካታ የምርጫ ዘመቻዎችን ያካሂዱ ቢሆንም እስካሁን የታወቀ ነገር ግን የለም። ጆ ባይደን በትናንትናው ምሽት ቀደም ብለው ባሰሙት ንግግር እንዲህ ብለዋል ጎበዝ እምነታችሁን አጠንክራችሁ ያዙ። ይህን እናሸንፋለን። አመሰግናለሁ፣ አመሰግናለሁ። ከጥቂት ደቂቃዎች በኋላ ፕሬዚደንት ትራምፕ በሰጡት የትዊት ምላሽና ትዊተር አሳሳች ነው የሚል ምልክት ባኖረበት አስተያየታቸው ዲሞክራቶቹ ምርጫውን ሊሰርቁት ይፈልጋሉ ብለዋል። ቆየት ብለው ከዋይት ሀውስ ባሰሙት ንግግር ደግሞ ይህን ተናግረዋል። ይህ በጣም የሚያሳዝን ጊዜ ነው። ለእኔ ይህ በጣም አሳዛኝ ጊዜ ነው። እኔ እስከሚገባኝ ድረስ ይህን ምርጫ አሸንፈናል። ምንም እንኳ ፕሬዚደንት ትራምፕ ማሸነፋቸውን ቢገልጹም የምርጫ ድምጾች ቆጠራው የሚቀጥል ሲሆን አሸናፊውን ለማወቅ ምናልባት ቀናትን ሊወስድ እንደሚችል ተገምቷል። ከአተርቤን ዩኒቨርሲቲ ላትሪስ ዋሽንግተን እንዲህ ይላሉ። Because of the pandemic as well, we have seen so many more individuals voting um, absentee paper ballots. <laughs> ሁከት የተሞላበትና ክፋፋይ የነበረው የምርጫ ዘመቻን ተከትሎ ችግር ሊከተል ይችላል በሚል በአንዳንድ የምርጫ ጣቢያዎች ከወትሮ በተለየ መልኩ በርከት ያሉ ፖሊሶች ይታዩ ቢሆንም አሜሪካውያን ድምፃቸውን የሰጡት አንጻራዊ በሆነ መልኩ በተረጋጋና ሰላማዊ በሆነ ሁኔታ ነው።